ከማህበረሰብ ለማህበረሰብ በቀዳሚው ክፍለ ዝግጅታችን ዓለም አቀፍ የሴቶች ቀንን አስመልክተን ከወይዘሮ ሰብለወርቅ ታደሰ በብሪስበን ኩዊንስላንድ የደቡብ ማህበረሰብ ማዕከል ማኔጂንግ ዳይሬክተርና ወይዘሮ ውዳድ ሳሊም በሜልበርን የህዝብ ጤና ደህንነት አንቂ ጋር ተወያይተናል በውይይታችንም ወቅት የአለም አቀፍ የሴቶች ቀን ፋይዳዎች የሉላዊ ማህበረሰብ የሴቶች መብቶችን ግንዛቤ ተግዳሮቶችና ግብራዊ ምላሾች ዓለም አቀፉ የሴቶች ትግል ለሴቶች ያስገኛቸውን ትሩፋቶች በአንኳርነት አንስተው አተያዮቻቸውን አጋርተውናል ወደ ቀጣዩ ክፍለ ዝግጅታችን ያመራነው እንዲህ ነው ወይዘሮ ሰብለወርቅ በጥቅሉ በአውስትራሊያ ውስጥም ሆነ ባለም አቀፍ ደረጃ የቤት ውስጥ አመጽ በምን ሁኔታ ላይ ይገኛል? ምን ያህል አሳሳቢ ነው? አሁንም የሴቶችን ህይወት ከመንጠቅ አኳያ፣ ከዛ ባሻገርስ ጠንካራ ህግ ከሌላስ ተሰጥቶታል ማለት ይቻላል ወይ? ጥርስ ያለው ጠንካራ የሆነ ጥበቃ ይደረጋል ወይ? በጎ እርዳታዎች ከመሰጠት ባሻገር በአውስትሬሊያ የሚኖሩ ኢትዮጵያውያን ማህበረሰብ አባላት ላይስ በምን መልኩ ተንጸባርቆ ይገኛል ምን ያህል ስር ሰዷል ማለት ይቻላል? ይሄ በእርስዎ በዚህ አገልግሎት ዘርፍ የበኩልዎን ድርሻ እየተወጡ ስለሆነ። አዎ እሺ፣ ካሳሁን፣ ይሄ በጣም ወሳኝ ጥያቄ ይመስለኛል። ሁሉም ሰው ቢጠየቅ የራሱን እይታዎች አሉት። በአጠቃላይ የአውስትራሊያ መንግስት፣ እያንዳንዱ ስቴት የወሰዳቸው እርምጃዎች አሉ። በአገር ደረጃም እንዲሁም ደግሞ በስቴት ደረጃ እየተወሰዳሉ። ጠንካራ ኢንቨስትመንቶች አሉ። እዛ ላይ መንግስት በስምምነት ቅድም እንዳሉት አንዳንዴ በስምምነት ደረጃ በሴት ላይ የሚደረግ ጥቃት በማንኛውም ፎርማ ማለት ነው፣ የአካል ይሆን አይምሮ የሚሆን በየትኛውም አይነት ጥቃት ሴት ላይ የሚደርሰው እንዲቆም ስምምነት አለ ኖሮ። ከዚህ በኋላ ሴቶች በሚወዷቸው ማለት በልጆቹ ፈርላቸው በፓርትነሮቻቸው፣ ወይም በጓደኞቻቸው፣ ወይም በባሮቻቸው የሚፈጸምባቸው ወይ በቤተሰብ ባለ ወንድም ሊሆን ይችላል በሚፈጸምባቸው ነገር ተገቢነት እንደሌለ ስምምነት አለ። ስሜ ሚደግስ ህጎች መቼውም በላይ የተነተው የመጡበት ጊዜ ነው ያለው። እኔ ያለሁበት በስቴት ካንተም ለምሳሌ እኔ ያለሁበት የመጀመሪያው ነው ውስጥ ጀምሮ ማለት ነው ደረጃ ማለት ነው ኮንትሮሊንግ ሜቶድ ሪፍሌክትን ሚታየውን በህይወቷ ላይ ውሳኔ እንዳይኖራት የሚያደርግ ማለት ነው። ፊዚካል የሆነ ጉዳት ባያደርስም አካል እያለ ጉዳት ባያደርስም፣ በአይምሮ ላይ የሚደረገው ጉዳት ግን ተቅርብ ጊዜ ድረስ እውቅና አልነበረውም። ተቀባይነት ባይኖረውም ግን እንደ ክራይም አይታልም ነበር። እኔ አሁን ያለሁ በፊት ክራይም ነውም ፖሊስ ሄዶ ይሄ በሁለቱ ማህል ልዩነቱ ሰው ሊረዳው ይገባል እያስባለሁ። ምክንያቱም በአይምሮ ላይ የሚደረግ ጉዳት በጣም ረጅም ጊዜ አንዳንድ ጊዜ ከኖርማሉ እና ኖርማል ያልሆነው የትኛው ነው ብሎ ለመለየት ከሚቸግር ድረስ ይህንም የሚጠቀሙ ወንዶች ደግሞ ብዙ ጊዜ ከፍቅር ከማሰብ የሚመስል የሚያስመስልበት ሁኔታ ስለነበር ብዙ ጊዜ ፖሊስ ክራይም ኮድ ስለሌለው ያለው ያንን እንደ ጥቃት አያየቱ አየውም ነበር፣ ወይም ደግሞ ፊዚካል ጥቃት ሲከሰት ብቻ ነበር ወንጀለኛ የሚሆነው ያንን የሚሰ እንደምናውቀው ግን ኛ በእኛ ማህበረሰብ ውስጥ እንደምናየው ብዙ ሴቶች በአካላቸው ኖሮ በአይምሯቸው ግን በጣም የተጎዱና የተከበሩበት ከመሞት በላይ ከመኖር ግን በታች ነው የኖሩበት ሁኔታ እናውቃለን። እዚህ ሀገር አብዛኛው ኮሚኒቲ ውስጥ የሚታይ ስለሆነ ማለት ነው። ይሄን ለምሳሌ ለነጭቱ በአለማችን ላይ ጥቂት ሀገራት ብቻ ናቸው በአሁኑ ጊዜ ህጋር ቢያወጡት፣ አንድ አይርላንድ አውጥቷል፣ ሁሉ አፕላይ አድርጋለች። እንግሊዝ ውስጥም የተወሰኑ ከተሞች ይሄን እንደ አልደጋ ተሰውታል። ከሄናል ኮዳ አለ። እኛም አሁን ኮንትላንድ ይሄን ያለው አይ እንደማ ፋልም የሚመረጨው

ዲፕ እየተካሄደበት ያለበት ጊዜ ላይ ህጉ በተወሰነ መልኩ ፕሮቴክት እያደረገ ያለበት ነው። እኔ እንዳልኩ የሚሰራው በአብዛኛው እንግዲህ በባለፉት አምስት አመታት ሙሉ ጊዜ ኢንዴዴክት አድርግ እየሰራሁበት ያለው ለመከላከል ላይ ነው። እንዳለ አደጋው ሲደረግ ፕራይሲስ ያለው ነገር አለ። የዛ በቂ የሆኑ ህጎች እየወጡ ነው። በዚህ አመት በጣም ብዙ ኢንቨስትመንት መንግስት ለምሳሌ ኮ በካልቸራል ግሩፕ ያሉ ኮሚኒቲዎች ላይ ብዙ ገንዘብ አውጥተዋል። አሁን ፕሬቬንሽን ላይ መስራት መከላከል ላይ መስራት ማለት ነው እና የአንድ ስቴፕ ነው። ነገሮች ከሰቱ ብቻ ከመመለስ ይልቅ ቀድሞ ሴቶች ወደዛ ነገር እንዳይሄዱ ና ያላቸው ሰፓት እንዳያቱ ቀድሞ ድጋፍ መስጠት ላይ ትልቅ ኢንቨስትመንት እየተደረገ ያለበት ነው። ህጉ የናሽናል በፖለቲ የትኛውም ስፔክት ቀይም ህግራ ያለው የፖለቲካ አንድ አይነት ስፔክ የሚቆሙበት ነገር ነው የምንመለከተው ዚ ያስላል የሚታወቀው ኢትዮጵያና ሌሎች ሀገሮች ኤፌክቲቭ ነገሮች በሚገባው ደረጃ እየሄደ አይደለም። ነገር ግን ከትናንትና የተሻለ ነው ዛሬ ያለንበት ማለት ይቻላል። ወይዘሮ ውዳድስ በተለይ አውስትራሊያ ውስጥ ይሄ ምን ያህል እርስዎን ያሳስባል? በጤናው ዘርፍ እንዳሉ ሁሉ ከስነ ልቦናም ጥቃት ጋር የተያያዙ ናቸው። በአካላዊም ብቻ የተወሰነ አይደለም። አሁን ወይዘሮ ሰብለቅ እንዳነሱት በ2023 ብቻ 49 ያህል ሴቶች ህይወታቸው እንዳለፈ ተጠቅሷል። 28ቱ ከዛ ውስጥ ተገደሉት አብረዋቸው ሲኖሩ ወይ በነበር ወይም በቀድሞ ፍቅረኞቻቸው እጅ ነው። ይበለጠ አስኪ የሚያደርገውም የውጭ ድንገተኛ ጥቃት ሳይሆን ሆን ብሎ አብሯቸው ያለ ወይም የተለያዩት ሰው እጅ መሆኑ ምን ያህል አስጊ ነው? እስካሁን ከተደረጉት ድጋፎችም ሆነ እንደ ወነ ወይዘሮ ሰብለ የመከላከል እርምጃዎች ላይ ምን መደረግ አለበት ተጨማሪ ብለው ያስባሉ? ምን ያህልስ አሳሳቢ ነው? በተለይ ከኢትዮጵያውያን ሴቶች አኳያ የእርስዎ ተሞክሮ፣ የእርስዎ የማህበረሰብ ውስጥ ዘልቀው የመኖሮን ያህል ግንዛቤው ምን ይመስላል? እኔ ግንዛቤ ከሆነ አሁን ያው ለሴቶች አድቮኬት ለብዙ ዓመት አድርግ ያለሁኝ ከመሰረቱ መጀመሪያ ራሴን ማስተማር ነበረብኝ። ማስተማር ወይም ያስተማሩኝን ራሴን አልማስተማር ነው። ምክንያቱም ሐረር ውስጥ ነው ተወልጄ ያው ሀያ አምስት ሆነ የሚያድጉ እና ገና ከመክፈል ጀምሮ ያስተማሩ ፓትሪያርኪ ነበረ። ፓትሪያርኪ ደግሞ የሴት ልጅ አላት ነው ምክንያቱም ፓትሪያርኪ የሚያደርገው ነገር ሁሉ ዞሮ ዞሮ ሴትን ልጅ ማሳነት፣ ከወንድ በታች ማድረግ ሲሆን ይህንን ለማድረግ ሲሉ ወንዶችንም ይጠቀሙባቸው። ወንዶችን በብዙ ቦታዎች ቤተሰማ ይሆናሉ፣ ብሬን ወሽድ ይሆናሉ። ማለትም ለምሳሌ ያህል ወንዶችን እህትህን መቆጣጠር ያንተ ስራ ነው፣ ሚስትህን መቆጣጠር ያንተ ስራ ነው። እሱን ካላደረግ ብሄረሰቡ አንተም ዝቅ አድርጎ ይሰብሃል፣ ቤተሰማ ያደርግሃል። ወይም አይዲያ ማለት ነው

እች ልጅ ያለናት ያደገችው አሁን አፋፋ ለሱ እድሜ ለሚያክለው እንድራታ እንዲህ ካለች እሷን ተቆጣጥሮ በግድ አንቆ አሳምኖ እሷን መዳር በሱ ነው፣ ግድ ይሆንበታል። እሱ መሳሪያ ነው ማለት ነው። ነገር ግን ለሱ የተሰጠው ፕሪቪሌጅ እሱም ይሁን የሌላውን ልጅ ያን እሱን ማግባት ይችላል። በእንደዚያን አይነት ሁኔታ ከሰልፍ ተጣው እና ታቶያቲ ያስተማረኝም በተረትም ሆነ በቤት ውስጥ አባቴ በነገረኝ፣ እናቴም እንደዚህ አንድ ላይ በነገሩኝ፣ ያ ነገሮች ሁሉ ውሸት መሆናቸው ትምህርት ስማር ተገነዘብኩኝ ማለት ነው። ስለዚህ ትምህርት በጣም አስፈላጊ ነው። ስለ ሴቶች ታሪካቸው ምን እንደተደረገ፣ እንዴት ፓወር አናላይዝ እንደሚሆን ይህንም ከተማርን በኋላ መለየት እንችላለን ማለት ነው የትኛው ነው አብጅ የሆነ ሲስተም የትኛው ነው ፌር የሆነ እንማራለን። እስከ አሁን ድረስ ሀረር ክፍለ ሀገር አንዳንድ ሴቶች ሚያደርጉትን ንግግር ስሰማ በጣም አዝናለሁ። ሴት ሀረር አልተጨቆያችን ሴት ሀረር መሬኖች ብለው የተናገሩ እናቶች ሰምቻለን። ነገር ግን እንደዛ የሚሉ እናቶች ሂሳብ እንኳን ማድረግ አይችሉም። የትምህርት እድል በፍጹም ተሰጥቷቸው አያውቁም። ወንዶች ግን ያቺ አረብኛውን ሆነች አገረኛውን ተምረው መጻፍ ይችላሉ። ምግብ ላይ ወጥተው መጡ። አንተም ወንጀል ያንባሉ። ሴቶች ደሞ እንጨትና ተባብረው የሚበሉትን ምግብ አዘጋጅተው ይሰጧቸዋል። ግን አንድ ሴት ከወንድ እኩል እሆናለሁ ካለች ምድብ መጀመሪያ የሚያፍሩ እና ከወንድ ወንድ እና ፓትሪያርክ ሲስተም ማለት እንደዛ ነው። እና እሱን ለመቀየር መቻል አለብን። እንዴት? በትምህርት ሴትን ልጅ ህሊናዋን በማንቃት የለም ምንም እንደዛ እንደዚህ ያው ለምሳሌ ካሳሙ ያይተናል ነው ሁሉ የሆነ ምን የሆነ ወንዶችን መደገፍ። ምክንያቱም ፓትሪያርኪ ወንዶችንም ነው የሚያግዙን ወንዶችንም ነው አንድ ላይ ታርጌት ያደርገው። ስለዚህ እኔ በበኩሌ ምጣት ህሊናው ላይ ነው ማተኩሮ ሆኑ ወይዘሮ ሰብለ አሁን ወይዘሮ ውዳድ እንዳነሱት የቤት ውስጥ አመፅ ወይም ጥቃትን ለመከላከል ቅድመ መከላከል ለማድረግ አንዱ ያስተሳሰብ ለውጥ ማምጣት ያንን ደግሞ ግንዛቤ ማስጨበጥ መቻል ነው። በእርግጥም በየዓመቱ ይሄ የሚካሄደውም ያንን ምርኩዝ በማድረግ ነው፣ ግንዛቤን ከፍ ለማድረግና የጥቃቱን ደረጃ ዝቅ ለማድረግ በሚረዳ መልኩ ወይም እንዲረዳ ተደርጎ ነው። ፋይዳው አንዱ ይሄ ነው። የዓለም አቀፍ ሴቶች ቀንና በተለይ ይሄ ሴቶች ላይ ብቻ ሳይሆን አሁን ወይዘሮ ዳዳ ነሱት ወንዶችንም ጭምር አብርቱ ግንዛቤ ማስጨበጥ። ምክንያቱም አጥቂዎቹ እነሱ ስለሆነ የነሱ የአስተሳሰብም ሆነ የባህሪ ለውጥ በዚህ በቤት ውስጥ አመፅ ወይም ጥቃት ላይ የመጨመርና የመቀነስ ላይ የሚኖረው ሚዛን የማስጠበቅ ጉዳይ እዛ ላይ ስለሚያተኩር ለወንዶች በምን መልክ ነው የሴቶች ላይ ጥቃት እንዳይፈጽሙ ለማድረግ እኩል ናቸው ኩያ አይነት ብለው እኩል ጥያቄዎችን እንዲቀበሉ ለማድረግ በምን መልክ ይቻላል? እውነታ ውስጥ ምን ያህል ነው? አሁን ባለንበት ህይወት ውስጥ እንደበማኛ ማህበረሰብ ውስጥ እንደ ምሳሌ ቢጠቀስም አንዱ ይሄንን እኩል እነት ሙሉ በሙሉ የመቀበሉ ጉዳይ በዚሁ አውስትራሊያ ውስጥ እንኳን እየተኖረ አገር ቤት ቀርቶ በብዙዎች ዘንድ አዋኪ ሆኖ ይታያል። እና ምን አይነት ብልሃት ማፈላለግ ያሻል? ወይም በምን መልክ ሊከወን ይገባል? ይላሉ። እሺ ካሳሁን በጣም ወሳኝ ጥያቄ የነሳው፣ በነገራችን ላይ በዚህ አጋጣሚ ስላነሳችው በጣም የሚገርም አባባል አለ እና የማይገቡን ነገሮች አሉ። ለምንድን ነው ፓትሪያርኪ የሆነ ሶሳይቲ እና በዚህ ፊልድ ላይ ያለን፣ ለምሳሌ የዚህ ሁሉ ጠላት ማስኩሊኒቲ ነው መላለን፣ ማለት ይሄ ወንዳዊ ያለን ስለነበረን አብዛኛው ነገራችን ሁሉም ነገሮች በሃይማኖቶች ሳይቀሩ ለዚህ ስማዚ መሀራ የመጠቀም ሃይማኖት እኩልነትን ሰው በሰላም የሚኖረን ማበረታታ ነው። ነገር ግን ያንኛውን ፓርት ፈትቶ የሴቷን ለመጨቆም ወይም ሴቱን ሌላኛውን ሰው ለመግፋት እየተጠቀምበት እናያለንና ቅድምም ሴት እናገ በጣም ውሳኝ ነገር እንትን ብለ አንዳንዴ በወንዳ ያለቡት ሴቶች ተጠቂዎች ናቸው። ወንዶችን ግን ተጠቂ ናቸው። የሚጠቁትን ግን ሬዋረቢ ስለላቸው ያንጥቃታቸው ማለት የማይፈልጉትን እንዲፈጽሙ ማድረግ ማለት ነው። ሰብአዊ የሆነው ማንነታችን ማንም ሲፈጠር ሌላውን እንዲጨቁም ብሎ አልተፈጠረ። ሲፈጠር የአቃን ልጅ ወንድም፣ ወንድ ሴት ሲወለዱ ሴት መጣ የምትወልደው አይደለ? ወንዱንም፣ ሴቱን ትውልድ የሚቀጥለው በሴት ውስጥ ነው እና ያን ልጅ ሁለቱም እኩል ናቸው ሲመጡ ወደዚህ ምድር ላይ። ግን ከመጡ በኋላ የሚገጥማቸው ኤንቫይሮንመንት ግን ይለያያል። ወይም ደግሞ ያቺ እናት አመጣ የወለደችው ያላት አስተሳሰብ እሷ አንዳንድ ጊዜ ማን ነው የምትደረገው፣ በቃ ይሄ ችግርን መከራን እንደ ፕሪቪሌጅ እንድታስቡ የሚደረግበት የተለያዩ ከሃይማኖት ከባህል፣ ከተለያየ በተለያየ መልኩ ሳኬት የምትደረግበት አለ ሴቲንግ። ወንዱም ደግሞ ወንድነት ማለት ይሄ ነው ተብሎ ያንን በማድረጉ የሚደረግለት ሪዋርድ አለ። ስለዚህ የሚሰጡን እድሎች አሉ። እድል ያመጣል ወንዳዊነቱን በመያዙ ይሄ ማስኩሊን የሆነው ፓትሪያርክ የሆነው ነገር ሪዋርድ ያደርገዋል የፈለገውን እንዲያደርግ ማለት ነው። ስለዚህ ከዛ ለማውጣት የመጀመሪያው ነገር እና ብዙ ያለ ነው ኮንትናል ደረጃ እየተሰራ ያለ ስራ አለ። ፋሚሊ ሙሊቅ የምንለው ዋናነት ከጠላትነት ወይ አንድ ማህበረሰብ አንድ ቤተሰብ

ይህንን መጀመሪያ ነው። ሴት ልጅ የፈለገችውን መድረስ ትችላለች። ሰው ነች። ሴትም ወንድም እኩል ተፈጥሯል። በኋለ ይጠይቃል መጀመሪያ። ከዛ በኋላ ደግሞ እንግዲህ አንድ ማህበረሰብ ድንግት እንደ ዲግሪ እና እንደ ዲፕሎማ በሆነ ለአራት አመት ለሶስት አመት ተምረን የምናገኘው ነገር አይደለም። በዘመናት ውስጥ ከትውልድ ትውልድ በባህል ደረጃ በሃይማኖት በልምድ እየተላለፈ የሚመጣ እሳቤ ነው። ስለዚህ እሱን በሂደት የሚቀየር ነገር ዛሬ ሊደርሰናል። ሴት ዛ የምትፈልገው መሆን ዶክተር መሆን ችላለች፣ ማከም ችላለች፣ ወታደር መሆን ችላለች። የሃይማኖት ማስተማሪ የሆኑ ሴቶች አሉ፣ በተለያየ ቤተ እምነቶች ውስጥ ማለት ነው። ሴት መሆን የማትችለው ነገር እንደሌላ ማሳየት ትችሏል። አሁን ያለንበት ነገር ግን ይህ ይህንን ሪቪስ የሚያደርጉት ቅድም እንደተናገረችው እናቶች ናቸው። በዚህ ጥቅቆና ውስጥ ያለፈችና አንዳንድ ጊዜ ጭቆናን እንዴት ምክፋት አጣራ ብለን እንጠይቃለን እን ብዙ ደግሞ ሌሎች ሴቶች አሉ። ጭቆና በጭቆ ነው የምታልፈው። ጭቆና በስም ከዚህ በኋላ ለሌሎች ሴቶች መኖር የለበትም ብለው ተጋግተው መውሰድ የሚገባቸውን ነጻነት የወሰዱ እና ያን ነጻነት ደግሞ ለሚመጣው ትውልድ ያቀበሉ ሴቶች አሉ። ይሄ ሂደት ነው። አለማስተማር ራሳችንን ስለመጥ ነው። ሴትነት ተብሎ ዲፋይን የተደረገልን ነገር አለ። ሴት ምን መምሰል እንዳለባት ወይም ደግሞ የተወሰኑ ባህሪያት ለሴቶች ብቻ የተሰጠ የተወሰኑ ባህሪ ደግሞ ለወንዶች ብቻ የተሰጠ የተደረገ፣ ይህንም መጀመር አለመማር ነው አንዱ ለዚህ ለማድረግ። በሃይማኖት ቤቶቻችን ፋሚሊ ፒስ ቢልዲንግ ትሬኒንግ የምንለው ነገር አለ። የቤተሰብ ሰላምን እንዴት ማስጠበቅ ይቻላል፣ ለኮሚኒቲ ሊደሮች፣ ለማህበረሰብ አመራሮች፣ ለሃይማኖት አመራሮች እንዲሁም ደግሞ በማህበረሰባቸው ውስጥ የንቁ ተሳትፎ ለሚያደርጉ ሰዎች ለሴትም ለወንድም የሚሰት ትሬኒንግ አለ። በባለፉት አምስት ዓመታት ሲቨሎፕ ያደረግ ነው። ይሄ ምንድን ነው የሚያደርገው? ሁሉ ሰው በያለበት ስፍራ ላይ ትናንት የያዝነው መጀመሪያ ራሱ የምጠየቅ የራሳችን ሴትነት እንዴት ነው የምናየው? ቫይለንስን የሚያበረታታው ማንነት ሴት ልጆቻችን ከወንድ ልጆቻችን ቀዝም ስትናገር እንዳለችው፣ ወንዱ ለምሳሌ ትናሽ ወንድም ሆኖ ትልቋን እህቱን እንዲቆጣጠር የሚደረግበት እንዲህ አይነት በአንድ መልኩ መጠበቅ የሚመስል ከሌላ መልኩ ግን የሴቷን ፓወር ጥያቄ ውስጥ የሚከት ማለት ነው። በራሱ አንዳት የሚያደርገው ና እንዲህ ነገሮችም ራሱን ካለማስተማር ይጀምራል። ልቆ መሆን ይጠይቃል። ሴት ልጅ ብቃት ነው ራሱ በሁለት ሴትም ወንድም፣ ሴት እኩል ትሁን ሲባል አንዳንድ ወንዶች የሚመስላቸው ነገር አለ። ከነሱ የሚወሰድ ነገር ያለ ይመስላቸዋል። እውነታው ግን እሱ አደለም። እኩል ማለት ሌላኛው ላይ ሲሆን ማለት አይደለም። እኩል እኔ አንተ የምትፈልገው እኔም እፈልገዋለሁ፣ ሁለታችንም የሚያስተናግድ ማህበረሰብ እንፍጠር። ሕግ ይኖራል። ተቋሞቻችን የሕብረታችንን ብቃት በምድር ላይ በመምጣታችን ይዘን የመጣነውን ነው ብቃት እኩል እንጠቀም የሚል እሳቤ ማለት ነው። ይህም ወንዶች በሴት ልጆቻቸው የሚሰጡት አባቶች፣ እናቶች ሚና አላቸው። የኮሚኒቲ አመራሮች እንግዲህ በእኛ በኢትዮጵያ ስንመለከት ደግሞ የሃይማኖት አባቶች እና ሽማግሌዎች ሁሉ የሚጫወቱት ሚናለ ቅስ ምጣለቱ እናቶች በዋናነት ልጆቻቸው ልጆቻቸውን እነሱ የደረሰው ነገር ለልጆቻቸው እንዳያለ የሚችሉትን ሁሉ ማድረግ አለባቸው ብዬ አስባለሁ። በዚህ መልኩ መከራተል ይችላሉ። በምንም መልኩ አመት ትክክል ሊሆን አይችልም። በሴትልም ሆኑ ወንድም ላይ የሚደርስ ዓመት በዋናነት የምናውቀው በዚህ ዓመት ብቻ ሀያ አምስት ሴቶች ሞተዋል አውስትራሊያ ላይ ሀያ አምስት ሴቶች የሞቱት በቅርብ ባላላቸው በባሎቻቸው ወይም ደግሞ በጮኛቻቸው ወይም ደግሞ በጓደኞቻቸው ነው። በወንዶች የተፈጸመ በሴቶች ላይ ያለ ግድያ ማለት ነው። ይሄ በፍጹም ተቀባይነት ሊሆን፣ እንግዲህ በአካል የጎደለ አይኖ የተቃወሰ ብዙ ሴቶች አሉ። ይሄ ሆነ ማለት እያንዳንዱ ይህን የሚያዳምጡ ሰዎች፣ ወንድሞቻችን፣ አባቶቻችን እንዲያስቡት የምፈልገው አንድ ነገር አለ። ሴቶችን እኩል ይሁን ማለት የወንዶች መርት መውሰድ ማለት አይደለም። እኩል ሲሆኑ እኩል መትጋት አለ። ለቤታቸው እኩል ይተጋሉ። ያን ማለት እኩላት እና ሳይቅ እናሰርፋለን እንጂ አንከፍም። ሰላም ይመጣል። በቤተሰብ ውስጥ ያለ ያ ግጭት መስፋት አንድ ሰው ባያዝ ነው ቁጥር መፋፈት ያለ አይደል? ግጭቶች ይበዛሉ። ያ ግጭት ደግሞ ወደ አመጽ ይሄድና የማንፈልገው እንድናረግ ያደርጋል። ስለዚህ ሰላማችን የሚያመጣው ሴካም ወንዱም እኩል ሆነው የተፈጠሩ ሰዎች መሆናቸውን ስንረዳ ከሰዋዊነት የሚመነጭ ከሆነ የሚቀጥለው ዓለም የተሻለ እየሆነ ይሄዳል ማለት ነውና ራሳችን ካለማስተማር እንጀምር የሚለውን ነገር ለማስመር ፈልጋለሁ። ከወይዘሮ ሰብለ ወርቅ ታደሰና ወይዘሮ ውዳድ ሳሊም ጋር ያካሄድ ነው ውይይት በዚሁ አልተቋጨም። በቀጣዩና የመቋጫ ክፍለ ዝግጅታችን አውስትሬሊያ ውስጥ በተለይም ኢትዮጵያውያን ጨምሮ ፍልሰተኛ ሴቶችን የሚገጥሟቸውን ተግዳሮቶች ነቅሰው ያመለክታሉ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።